የአሜሪካ ድምፅ ራዲዮ ጣቢያ ነው። በሰሜን ወሎ ቆቦና አካባቢው በህወሓት ኃይሎች በተፈጸመ ጥቃት ከአምስት መቶ በላይ ሰዎች ስለመገደላቸው መረጃዎች እንደደረሱት የኢትዮጵያ ሰብአዊ መብት ጉባኤ ይሰመጉ ገለጠ። በደቡብ ወሎ በደላንታ ወረዳ የህወሓት ኃይሎች በሚገኙባቸው አካባቢዎች ከፍተኛ የሰብአዊ ቀውስ ማንዣበቡን ከተለያዩ የአካባቢው ተፈናቅለው በወረዳዋና ከተማ ወገል ጤና የተጠለሉ ነዋሪዎች ተናገሩ። የዚህንም ዝርዝር ይዘናል በመጽሔቱ ክፍለ ጊዜ ይቀርባል። አርብ መስከረም 14 2014 ዓ ም ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ከዕለቱ ዜና አቅራቢ ቆንጅታየ ከቴክኒክ አቀናባሪዋ ብርሃን ኃይሉ ከቴክኒክ መሐንዲሱ ቻርልስተን ማክ ከዌብና ማኅበራዊ ገጾቻችን አሰናጇ አባየው ገበያው ከዕለቱ ዋና አዘጋጅ ሲሆን ግርማ እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። እስከ ምሽቱ አራት ሰዓት አብሬያችሁ ቆያለሁ። አሁን የሰዓቱን የዓለም ዜና ጤና ይስጥልኝ። እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታዬ ነኝ። የተባበሩት መንግሥታት ድርጅት የሰብአዊ ጉዳዮች ቢሮ ኦቻ በትግራይ ክልል ሰብአዊ ሁኔታው አሁንም እጅግ አስከፊ መሆኑ እንደቀጠለ ነው ሲል አሳሰበ። ጦርነቱ ወደ አማራና አፋር ክልሎች መስፋፋቱን ተከትሎም በሁለቱ ክልሎች ሰብአዊ ችግሩ በፍጥነት እየተባባሰ መሆኑን ኦቻ ጨምሮ አመልክቷል። ወደ ትግራይ ክልል ሰብአዊ ረድኤት ማስገቢያው መንገድ በሰመራ አባላ መቀሌ መስመር ብቻ በመሆኑም እርዳታ የማድረሱ እንቅስቃሴ በከባዱ የተገደበ ነው ያለው ኦቻ፣ የመንገዱ ጸጥታ የተረጋጋ ቢሆንም በቀጣይነት የሚፈጠረውን ለመተንበይ ግን አይቻልም ነው ያለው። ውጊያው ወደ አፋርና አማራ ክልል መስፋፋቱ በሲቪሎች ላይ ያስከተለው የምግብ ችግርና መፈናቀል እየተባባሰ መሆኑንም ጨምሮ አውስቷል። የተባበሩት መንግስታቱ የሰብአዊ ጉዳዮች ቢሮ በሰጠው የሁኔታው ዝርዝር መግለጫ ዙሪያ ሰፋ ያለ ዘገባ በሰኞ ስርጭት ይቀርባል። በሶማሊያ የአፍሪካ ህብረት ተልእኮ አሚሶምና የሶማሊያ ብሔራዊ ጦር ሰራዊት አልሸባብን ለመዋጋት በጥምረት መስራት የሚያስችላቸውን ማዕከል ከትናንት በስቲያ ረቡዕ መስርተዋል። ተቋሙ የጋራ ጥምር ተልእኮ ማዕከል የሚል ስያሜ ተሰጥቶታል። ማዕከሉ የተቋቋመው ሽብርተኛው ቡድን ምርጫውን እንደሚያደናቅፍ ስጋት ስለተከሰተ መሆኑ ተጠቁሟል። የመሐመድ ካሂየን ዘገባ ኤደን ገረመው ታቀርበዋለች። በሶማሊያ አልሻባብን ለማስወገድ የሚካሄዱ ተልዕኮዎችን በእቅድና በጥምረት ለማካሄድ ለትብብር ያለመ ተቋም ሮብ ሁለት ተመስርቷል። በአሁን ሰዓት 20 ሺህ የሚሆኑ የጸጥታ አስከባሪዎች ሶማሊያን ከአልሻባብና ና አይኤስ ከተሰኘው እስላማዊ መንግስት የሽብርተኛ ቡድን ጥቃት ለመከላከል እየሰሩ ይገኛሉ። የሶማሊያ ወታደራዊ መሪ ጄኔራል አዶዋረጅ በእለቱ ንግግር አድርገዋል። ጄኔራሉ የሶማሊያ ብሔራዊ ጦርና የአፍሪካ ህብረት ተልእኮ በሶማሊያ አሚሶም ስኬታማ የሆነ አፈጻጸምና መመሪያ እንዲኖር የሚሰሩት ስራ ላይ የተመሰረተ ነው። የረዥም ጊዜ ትብብራችንና ልምዳችንም በዚህ ማዕከል አማካኝነት ጥሩ ፍሬ እንድናፈራና የሚያጋጥሙንም ጋሬጣዎች መጋፈጥ እንድንችል ያግዙናል ነው ያሉት። ከዚሁ ጋር በተያያዘ በሌላ ዜና ደግሞ የሶማሊያ ወታደራዊ ፍርድ ቤት ሁለት ጽንፈኛ የውጭ ሀገር ዜጎችን ከሽብርተኛው የአልሻባብ ቡድን ጋር እየሰራችሁ ነው በሚል ከሷቸዋል የሞቃዲሹ ፍርድ ቤት እንግሊዛዊ ዜግነት ያለውን ዴረን አንተኒ ባይረንስና የማሌዥያ ዜጋ የሆነውን አህመድ መስታኪም ቢን አብዱል ሐሚድ ፍርድ ቤት ውስጥ በህገ ወጥ በመግባትና በአልሸባብ አባልነት የ አስራ አምስት ዓመት እስራት በይኖባቸዋል። የፍርድ ቤቱ ባለስልጣናት እነዚህ ሁለት ሰዎች በአልሸባብ አባልነት የተከሰሱ የመጀመሪያዎቹ የውጭ ዜጎች ናቸው ብለዋል። አቃቢ ህግ አብዱል ሐሚድና ባይረንስ የተሰኙት እነዚህ የውጭ ዜጎች የአልሸባብን የጥፋትና ደም የማፍሰስ ተልኮ ለመፈጸም የመጡ ናቸው ብሏል። በኩል የሁለቱም ጠበቃ የሆኑት ሞሐመድ ዋርሰሜ ግለሰቦቹ ወደ ሶማሊያ የመጡት ወዳጅ ጓደኞቻቸውን ለመጠየቅ እንጂ የአልሸባብ አባል ለመሆን አይደለም ሲሉ ክሱን የካዱ ሲሆን ይግባኝ እንደሚጠይቁም አስታውቀዋል። በሌላ የሶማሊያ ዜና የሶማሊያ ፍርድ ቤት ባዕዳን የአልሸባብ አባላት ላይ የእስር ቅጣት ውሳኔ መስጠቱ ተገልጿል። አንድ የእንግሊዝና አንድ የማሌዥያ ዜጋ የአስራ አምስት ዓመት እስራት ቅጣት ተወስኖባቸዋል። ሞቃዲሾ ላይ ያስቻለው የጦር ፍርድ ቤቱ ዴረን አንቶኒ ባርንስ የተባለውን እንግሊዛዊ እና አህመድ ሙስታኪም አብዱልሐሚድ የተባለውን ማሌዥያዊ የጽንፈኛው ታጣቂ ቡድን የአልሸባብ አባል በመሆንና በሕገወጥ መንገድ ሶማሊያ በመግባት እያንዳንዳቸው በአስራ አምስት ዓመት እስራት እንዲቀጡ መወሰኑ ነው የተገለጸው። በደቡብ ሱዳን የሚገኘው የተባበሩት መንግስታት የሰብአዊ መብት ኮሚሽን አገሪቱ ለረጅም ጊዜ በከፍተኛ የሰብአዊ መብት ቀውስ እየተሰቃየች ህዝቧን በድህነት በአመጽና በደል አዙሪት ውስጥ ነው የሚኖረው ሲል አስጠነቀቀ። ይህን አስመልክቶ የተጠናቀረው ሪፖርትም ትናንት ሐሙስ ለመንግስታቱ ድርጅት የሰብአዊ መብት ምክር ቤት ቀርቧል። ሊሳሽ ላይን ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን እንደሚለው በደቡብ ሱዳን ከሚገኙ አስር ክፍለ ግዛቶች ዘጠኙ አስጊ በሆነ ከፍተኛ ግጭት ውስጥ ተውጠዋል። ደቡብ ሱዳን ነፃነቷን ከተቀዳጀች አስር ዓመታት በኋላ እንደ ኤሮፓ አቆጣጠር 2013 ላይ የተጀመረው የእርስ በርስ ግጭት እንዲቆም በርካታ የሰላም ስምምነቶች ቢደረጉም ወደ ከፍተኛ ደረጃ የደረሱትን ግጭቶች ሊያቆሙ አልቻሉም። የኮሚሽኑ ሊቀመንበር ያስሚን ሱካ በተለይ በዋረን እና ሌክስ ስቴት በሚባሉት ክፍለ ግዛቶች ያሉት ግጭቶች ልዩ ትኩረት የሚሹ ናቸው ይላሉ። በመጋቢትና ሐምሌ ወራት በዋረንና ሌክስ ስቴት ውስጥ ህጻናትን ጨምሮ ከአምሳ ስድስት ሰዎች በላይ ተረሽነዋል። እንዲህ ያሉት ህገ ወጥ ግድያዎች በገዢው ፓርቲ አባላት በሆኑ አስተዳዳሪዎች የሚፈጸም ሲሆን በሌሎችም ዘንድ ተስፋፍቷል ብዙዎቹ በሰብአዊነት ላይ የተፈጸሙ ወንጀሎች ናቸው። ሪፖርቱ በግዴታ እንዲሰወሩ የተደረጉ ግርፋት፣ አስገድዶ መድፈር፣ ከግጭት ጋር የተያያዙ ወሲባዊ ጥቃቶችና እንዲሁም ለውትድርና በግዴታ የሚመለመሉ ህጻናት በመላው አገሪቱ የሚታዩ ናቸው ብሏል። በስፋት የተሰራጨው ህገወጥነትና ጥቃት የተባባሰ ሲሆን ለብዙዎች ሞትና በሚሊዮኖች ለሚቆጠሩ ሰዎች መፈናቀል ምክንያት ሆኗል። ከዚህ በተለየ መልኩ በኢኮኖሚው ዘርፍ ያለውን ወንጀል አስመልክቶ የወጣው የኮሚሽኑ ሪፖርት እንደሚያሳየው ደግሞ የደቡብ ሱዳን የፖለቲካ ባለስልጣናት በሚሊየን የሚቆጠሩ ዶላሮችን ከህዝብ በመንጠቅ ወደ ግል አካውንቶቻቸው እያስገቡ መሆኑን አመልክቷል። የኮሚሽኑ አባል አንድሩ ክላፈን ይህ የሰብአዊ መብትን የሚጥስ የደህንነት ስጋት የሚፈጥር 80 ከመቶ የሚሆነውን ህዝብ በከፋ ደህንነት ውስጥ እንዲኖር የሚያደርግ ነው ብለዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በተባበሩት መንግስታት ድርጅት እየተካሄደ ባለው ጠቅላላ ጉባኤ በዛሬው ዕለት ስምንት ሴት የዓለም መሪዎች ንግግር ያደርጋሉ። ሦስቱ ምክትል ፕሬዚደንቶች ሲሆኑ አምስቱ ጠቅላይ ሚኒስትሮች ናቸው። ቀደም ሲል በጠቅላላ ጉባኤው ላይ ንግግር ያደረጉት የስሎቫክ ፕሬዚደንት ዙዚና ካፑቶቫ ለአደጋ ተጋላጭ የሆኑ ሴቶችንና ልጃገረዶች እንዲሁም ውህዳን የሕብረተሰብ ክፍሎችን ሳንጠብቅ ምድራችንን ከውድቀት ልናድን አንችልም ሲሉ አሳስበዋል። ትናንት ለጠቅላላው ጉባኤ ንግግር ያደረጉት የመጀመሪያው የሀገራቸው ሴት ፕሬዚደንት የሆኑት የታንዛኒያዋ ፕሬዚደንት ሳሚያ ሱሉሁ ሐሰን እስካሁን ያስመዘገብናቸውን ክንዋኔዎች ኮቪድ-19 እየደመሰሰብን ነው ሲሉ ጉባኤውን አሳስበዋል። በሌላ ዜና ትናንት ሐሙስ በተካሄደ የምግብ ጉዳይ የመሪዎች ስብሰባ ላይ ንግግር ያደረጉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴረሽ ዓለም ህዝብ ግማሹ ጤናማ ምግብ የመሸመት አቅም የሌለው ነው ሲሉ አስገነዘቡ። ዋናው ጸሐፊ ምግብ ማለት ሕይወት ማለት ነው፣ ነገር ግን በየቦታው በሀገሮች በማኅበረሰቦችና በመኖሪያዎች ውስጥ ይህ መሠረታዊ ፍላጎት እየተሟላ አይደለም ብለዋል። ጉቴሬዥ ሶስት ቢሊዮን የሚሆኑ ሰዎች የተመጣጠነ ምግብ ማግኘት አይችሉም፣ በመቶ ሚሊዮን የሚቆጠሩ ሰዎች ባዶ ሆዳቸውን ነው የሚያድሩት፣ ሕፃናትም እየተራቡ ነው ብለዋል። በኢትዮጵያና በየመን ሚሊዮኖች እየተራቡ ባሉበት በአሁኑ ወቅት ይህ እውነት ሆኖ ሳለ በዓለም ላይ ከሚመረተው ምግብ አንድ ሶስተኛ የሚሆነው እየወደመ ወይም እየባከነ ነው ሲሉም አሳስበዋል ዋና ጸሐፊው። በዓለም አቀፍ ኮቪድ-19 ዜናዎች የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ የመጀመሪያ የኮቪድ ክትባታቸውን ከስድስት ወር በፊት ወስደው ያጠናቀቁ የተወሰኑ ሰዎች የፋይዘርን ማጠናከሪያ ክትባት መወጋት እንዲችሉ ፈቃድ ሰጥቷል። የአውሮፓ ህብረት የመድኃኒት ቁጥጥር ቢሮ በበኩሉ ከ16 ዓመት በላይ ለሆኑ ሶስተኛ የፋይዘር ክትባት መክተብን አስመልክቶ በሚቀጥለው ጥቅምት መጀመሪያ ላይ ውሳኔ ላይ እንደርሳለን ሲል አስታውቋል። የአፍሪካ መሪዎች በበኩላቸው የክትባቱ ድልድል የተዛባ መሆኑን በመግለጽ ቅሬታቸውን ማሰማታቸውን ቀጥለዋል። አንት የደቡብ አፍሪካ ፕሬዚደንት ሴሬል ራማፖሳ ለጠቅላላ ጉባኤው ካሉበት በቪዲዮ አማካይነት ባደረጉት ንግግር 82 ከመቶ የዓለም የክትባት አቅርቦት በባለጸጎቹ ሀገሮች እጅ መሆኑ እና ለባለ ዝቅተኛ ገቢ ሀገሮች የደረሰው አንድ ከመቶ ብቻ መሆኑ በሰብአዊ ፍጡራን ላይ የመፍረድ ያህል ነው ሲሉ ተችተዋል። የዚምባብዌ ፕሬዚደንት ኤመርሰን ምናንጓጓም ክትባቱን ለራስ ብቻ ሰብስቦ ማከማቸት፣ ሁሉም ከቫይረሱ ካልተጠበቀ ብቻውን ሊጠበቅ የሚችል ከቶ የለም ከሚለው መርህ ጋር የሚጋጭ አድራጎት ነው ሲሉ ለጠቅላላ ጉባኤው ባሰሙት ንግግር አሳስበዋል። አድማጮች ለሰዓቱ የተጠናቀረው ዜና በዚሁ ያበቃል። ቆንጅታየን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አርብ መስከረም 14 2014 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የራዲዮ በቴሌቪዥን ምስልና ድምፅ አቀናባሪያችን ኤልያስ አስማረ፣ የቀጥታ ስርጭት ምስልና ድምፅ አቀናባሪ ቅንብር ተቆጣጣሪ ቫስኮ ቫለሪ። በዓለም ዜናዎች የተጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 94 ነጥብ 3 እና እንዲሁም በኢትዮ ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ወደ ዕለቱ ዐቢይ ርዕስ በሰሜን ወሎ ቆቦና አካባቢው በህወሓት ኃይሎች በተፈጸመ ጥቃት ከአምስት መቶ በላይ ሰዎች ለመገደላቸው መረጃዎች እንደደረሱት የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ገለጠ። በጳጉሜ አምስት 2013 ዓ ም ተፈጸመ በተባለው በዚህ ጥቃት የእርሻ ሰብልን ጨምሮ የግለሰብና የሕዝብ ንብረት መውደሙን እንዲሁም በርካታ ሰዎች ከቀያቸው መፈናቀላቸውን በተመለከተም መረጃዎች ደርሰውኛል ነው ያለው ጉባኤው። ይሁን እንጂ ህወሓት ከዚህ ቀደም በተለያየ መልኩ በሰጣቸው መግለጫዎች በንጹሐኖች ላይ ኃይሎቹ ፈጽሟል የሚባሉት ግድያና ሌሎች የሰብአዊ ጥቃቶችን እንደማይቀበል መግለጡ ይታወሳል። የኢሰመጉን ስራ አስፈጻሚ ኮሚቴ አባል አነጋግሮ ኬኔዲ አባተ ተከታዩን አድርሶናል። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ትናንት መስከረም 13 ባወጣው መግለጫ በሰሜን ወሎ ቆቦና አካባቢው ጳጉሜ 5 2013 ዓ ም በህወሀት ኃይሎች በተፈጸመ ጥቃት ከ500 በላይ ሰዎች ስለመገደላቸው መረጃዎች ደርሰውኛል ብሏል። ኢሰመጎ መረጃውን ከአካባቢው ነዋሪዎች ስለማግኘቱ የጉባኤው ስራ አስፈጻሚ ኮሚቴ አባል አቶ ሙባረክ ልኡል ሰገድ ለአሜሪካ ድምፅ ገልጸዋል። ላይ ሰዎች መገደላቸውን እንዲሁም ተያያዥ የሆኑ ሌሎች ጥፋቶችም መፈጸማቸውን ለእኛ መረጃዎች ደርሰውናል። መረጃው ደግሞ ብዙ ጊዜ የሚደርሰን ምንድን ነው፣ በዛ አካባቢ በቅርበት መረጃ የሚከታተሉ ሰዎች በስልክ ደውለው ይሄን ነገር ለእኛ ያሳውቁናል ማለት ነው በዛ ቦታም ላይ የተገኙ ሊሆኑ ይችላሉ። ይሄ ነገር ስለመፈጸሙ ለኢሰመኮ ደውለው ታውቃሉ ማለት ነው። በእለቱ ተፈጸመ በተባለው ጥቃት ከሰዎች ግድያ በተጨማሪ ሌሎች ኢሰብአዊ ድርጊቶችም ስለመፈጸማቸው መረጃዎች መኖራቸውን የገለጹት አቶ ሙባረክ ድርጊቱ ቀጣይነት ሊኖረው እንደሚችልም ነው ያመላከቱት። ከሰዎች መገደል በዘለለ የእርሻ ሰብሎች የደረሱ እንዲሁ ደሞ በቡቃያ መልክ ያሉ እርሻ ሰብሎች የማውደም የህዝቦችን ንብረት ማውደም እንደዚሁም ደግሞ የሲቪል ተቋማት ንብረቶችን የማጥፋት ነገሮችም ተከስቷል የሚል መረጃ ነው እኛ ጋር ያለው። ከሰው ሞት በዘለላ ያሉት ሌሎች ድርጊቶች በአንድ ቀን ብቻ የተፈጸሙ አይደለም። እነዚህም ነገሮች ቀጣይነት ያላቸው እና ተመሳሳይ ደግሞ ሊደገሙም እንደሚችል ስጋትም እንዳላቸው ጭምር ነው ሪፖርቱን ያቀረቡት ሰዎች የነገሩን ወይም ደግሞ ያመለክቱ የህወሀት ታጣቂዎች በሰሜን ወሎ በቆቦ ከተማና አካባቢው ከ600 በላይ ሰላማዊ ሰዎችን ስለመግደላቸው እና ሌሎች አስከፊ የሰብአዊ መብቶች ጥሰቶችንም ስለመፈጸማቸው የጥቃቱ ሰለባዎች መሆናቸውን የተናገሩ የአካባቢው ነዋሪዎች ከቀናት በፊት ለአሜሪካ ድምፅ በስልክ ገልጸዋል። ኤኤፍፒም እንዲሁ የአካባቢው ነዋሪዎችን በማናገር ጥቃቱ ስለመፈጸሙ ዘግቧል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮም መስከረም 9 ባወጣው መግለጫ በቆቦ ከተማና አካባቢው የህወሀት ኃይሎች በሲቪል ሰዎች ላይ ግድያና ዝርፊያ እንዲሁም የመሰረተ ልማት ውድመት ለመፈጸማቸው ሪፖርቶች እንደደረሱት መግለጹ ይታወሳል። ይሁን እንጂ በስልክ ኔትወርክ አለመኖር ምክንያት የህወሀት አመራሮችን ማግኘት ባይቻልም ድርጅቱ ከዚህ ቀደም በተለያየ መልኩ በሰጣቸው መግለጫዎች በንጹሐን ላይ ኃይሎቹ ፈጽመዋል የሚባሉ የግድያና ሌሎች ኢሰብአዊ ጥቃቶችን እንደማይቀበል አስታውቋል። በቆቦ ተፈጽመዋል ከተባለው ጥቃት ጋር በተያያዘ ግን ከህወሀት ወገን እስካሁን እየተገኘ ቀጥተኛ ምላሽ የለም። ሆኖም በፌዴራል መንግስት እውቅና ባይኖራቸውም ክልሉን በመምራት ላይ የሚገኙት ዶክተር ደብረጽዮን ገብረ ሚካኤል የህወሓት ታጣቂዎች በሰላማዊ ዜጎች ላይ እንዲህ ያሉ ድርጊቶችን እንደማይፈጽሙ ገልጸው በተያያዥ ጉዳዮች ላይ የሚቀርቡባቸው ውንጀላዎች በገለልተኛ አካላት እንዲጣሩ ጠይቀዋል። ኢሰመጎ በትናንትናው መግለጫው ባስተላለፈው መልእክት የሚመለከታቸው አካላት የሲቪል ሰዎችን ህይወትና ንብረት እንዲሁም የህዝብ መገልገያ የሆኑ ተቋማትን ኢላማ ያደረገ ጥቃት መፈጸም ዓለም አቀፍ ተጠያቂነትን እንደሚያስከትል በማወቅ ከመሰል ድርጊቶች እንዲታቀቡ ጠይቋል። ስለ ቆቦና አካባቢው ግድያና አጠቃላይ ስለደረሰው ጉዳት ኢሰመጉ በቀጣይነት ሰፊ ምርመራ እንደሚያደርግም የጉባኤው ስራ አስፈጻሚ ኮሚቴ አባል አቶ ሙባረክ ልዑል ሰገድ ተናግረዋል። የኢሰመጉ የምርመራ ቡድን አለ። መርማሪዎች አሉ። እነዚህ ተፈጸመ በሚባልበት ቦታ መርማሪዎቻችን እናሰማራለን። በተለይ አሁን ባለው ሲትዌሽን ትልቁ እንቅፋታችን የጸጥታ ሁኔታ ነው። ለወደፊት ይሄ ነገር ሲመቻችልን ነው እኛ ይህን ነገር የምናደርገው። አሁን ላይ በሰሜን ኢትዮጵያ አካባቢዎች እየደረሰ ያለው ሰብአዊና ቁሳዊ ጥፋት በዚሁ ከቀጠለ የሰብአዊ መብቶች ሁኔታ ይበልጥ እንደሚባባስ ስጋቱን የገለጸው ኢሰመጉ የሚመለከታቸው መንግስታዊ ተቋማት፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ምሁራን፣ የፖለቲካ ፓርቲዎችና በአጠቃላይ የኢትዮጵያ ሕዝብ በሀገሪቱ ያሉ ፈታኝ ሁኔታዎች የሚፈቱበትን መንገድ እንዲፈጥሩም ጥሪ አቅርበዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ አመሰግናለሁ ኬኔዲ አድማጮች በተከታዩ ዘገባ ደግሞ ከአዲስ አበባ ወደ ቤንሻንጉል ነው የምናቀናው የቤንሻንጉል ህዝቦች ነጻነት ንቅናቄ ታጣቂዎች የካማሺ ዞን በርካታ ስፍራዎችን ተቆጣጥረዋልና ይህንንም ተከትሎ ተጨማሪ ጸጥታ ኃይል ዛሬ ዞን ውስጥ መግባቱን የቤንሻንጉል ጉሙዝ ክልል ፖሊስ ኮሚሽን አስታወቀ ይለናል። የክልሉ ፖሊስ ምክትል ኮሚሽነር ንስፔ አድማጮች፣ ይህን አረፍተ ነገር ደግመው አለው። የክልሉ ፖሊስ ምክትል ኮሚሽነር ንስፔ ይቅርታ፣ ይህን አድማጮች፣ ይህን አረፍተ ነገር በድጋሚ ያቀርባል። የክልሉ ፖሊስ ምክትል ኮሚሽነር ምስጋና እንጂ ፈታ የታጣቂዎቹ እንቅስቃሴ በህብረተሰቡ ላይ ሰብአዊ ቀውስ እየፈጠረ ቢሆንም ላለፉት ጥቂት ወራት በጸጥታ ኃይል ውስንነት ሳቢያ ህግ ማስከበር አልተቻለም ሲሉ ለአሜሪካ ድምፅ ተናግረዋል። ምክትል ኮሚሽነሩን ያነጋገረው ናኮር መልካ ተከታዩን አድርሶናል። የቤኒሻንጉል ጉሙዝ የወንጀል መከላከል ዘርፍ ምክትል ኮሚሽነር ኢንስፔክተር ምስጋናው እንጅፈታ የመከላከያ ሰራዊት ዛሬ ካማሽ ከተማ መግባቱን ገልጸዋል። ወደ ከማሽ ከተማ ሙሉ በሙሉ ገብቷል። ያንን መነሻ አድርጎም አሁን ዛሬ ጀምሮ መተባቆሱ የለም። አሁን እዛ የመፈቅፈቅ ስራ ነው የሰሩ። ምክትል ኮሚሽነር ኢንስፔክተር ምስጋናው በክልሉ ውስጥ በተለይ በካማሽ ዞን ውስጥ የሚንቀሳቀሱ የቤኒሻንጉል ህዝቦች ነጻነት ንቅናቄ ቤሄንን የሚባሉት ታጣቂዎች የዞኑን በርካታ ቦታ ቦታዎች ተቆጣጥረው መቆየታቸውን አስረድተዋል። ቤኒን ታጣቂ የሁሌክሻ ኔጋ ክንጅት ያላቸው ጥይቶች የተለያየ በሀሳብ ማደጋገፍ በእነሱ በኩል ነው እየተጋገዙ። ይህንን የሚያደርጉ አምስቱ ወረዳ ነው ያለው የዞን ማዕከሉ የወረዳ ማዕከሎች ውጭ አንድም ቀበሌ መንግስት ይጀላ ያለ ፖለቲካዊም፣ የተለያየ እንትንም እየተሰራ አይደለም። ሙሉ በሙሉ ግንኙነቶች ተባረቷል። በዚህም ምክንያት በዞኑ ውስጥ የሰብአዊ ቀውስ መፈጠሩን ገልጸዋል። ያለን የፀጥታ ኃይል ውስንነት የተነሳ ችግር ያለበት ወይም ለመ ፀረ ሰላም ኃይል አለበት ተብሎ በቅኝት የለየንበት ቦታ ላይ ገብተን ሕግ የማስከበር ስራ መስራት አልቻልንም። ከዚህ ጋር ተያይዞ አሁን የህብረተሰቡ እጅግ በጣም የተጎሳቆለ ቤት ላይ ነው ያሉ። ቤት ላይ አሁን የሁሉም ያልተዘረፈ ቤት የለም ያልተዘረፈ ከብት የለም ያልተዘረፈ ንብረት የለም። ከዚህ ጋር ተያይዞ ሰብአዊ ቀውሱ ራሱ እጅግ በጣም የከፋ ነው፣ እዛ አካባቢ ማለት ነው። አሁን ድዴሳ የሚባል ቀበሌ ላይ ሜቲ አንገር፣ ሜቲ አንገር፣ ሸንኮራ አንገር፣ ዋዣ የሚባሉ ቀበሌዎች ላይ ሙሉ በሙሉ ፀረ ሰላም ኃይል የተቆጣጠረ ስለሆነ ህዝቡ እጅግ በጣም ስቃይ ላይ ነው ያለው። በረሃብ ጉዳቶች ይኖራሉ ብለን እንገምታለን። መድኃኒት የለም፣ ሙሉ በሙሉ መድኃኒቶች ተዘርፏል። ኬላዎች ግብአት አይገባም መንገድ ተቋርጧል ግንኙነት የለም ስለዚህ ይሄ በሌለበት አሁን በወባ በወሊጅ በተለያየ ሰብአዊ ህብረተሰቡ እየተጎዳ ነው ያለው በተጨማሪም በክልሉ የጸጥታ ኃይል ባለመጠናከር ምክንያትም ከቦታ ቦታ ተንቀሳቅሰው በዞኑ ሰላም ለማስፈን ጥረት ላይ የነበሩ የሰላም አስከባሪ አባላት በሌሎች ታጣቂዎች መገደላቸውን ኢንስፔክተር ምስጋናው ጨምረው ተናግረዋል በዚ ከማሽ ዞን ወረዳ ነ ከኦሮሚያ ጋር የሚያዋስን ፏፏቴ የሚባል ቦታ አለች፣ ቀበሌ በዛ መሀል ሶስተኛ የሚባል ኦሮሚያ ቀበሌ አለች። አሁን የኛ ኃይል ከኦሮሚያ ልዩ ኃይል ጋር ተቀናጅቶ የተለያዩ ስራዎችን እያከናወነ ነበረ። ከዛ ጋር ተያይዞ አሁን ፏፏቴ የሚባል ቦታ ላይ የተወሰነ የኛ ኃይል ነበረች። ያንን ኃይል የሚቀይር ሶጌ ከተማ ተነስቶ ወደዚያ አካባቢ እየተንቀሳቀሰ በነበረበት ሰዓት ላይ ጥቃት ደረሰባቸው። እዛ አካባቢ የሚንቀሳቀሱ የኦኔክሽን ታጣቂ አለ። አሳቻ ሰዓት ናደፈታ ይዞ ነው ጥቃቱን የፈጸሙ። ከዛ ጋር ተያይዞ አሁን በርካታ ታ ጉዳት ደርሶባቸዋል። ይታወቃል ቁጥራቸው ደረሰ ጉዳት ቁጥር ለመስጠት ንሽ ቸገር አለው። ነገር ግን አሁን ብዙ ልጆች እንደተጎዱ ነው። ኢንስፔክተር ምዝጋናው በካማሽ ዞን ውስጥ የሚንቀሳቀሰውን በይነን የተባለውን ታጣቂ ቡድን ለመመከት ከክልሉ የመከላከል ኃይል በላይ ሆኖ እንደነበርም ገልጸዋል። ተጨማሪ የጸጥታ ኃይሎች ድጋፍ እንዲደረግም የፌዴራል መንግስት የተለያዩ ተቋማትን ሲጠይቁ እንደነበር ገልጸዋል። በዛሬው እለትም ተጨማሪ የጸጥታ ኃይል ዞኑ መግባቱን ገልጸዋል። የክልሉ መንግስት በጠቀሳቸው ኃይሎች ባቀረበው ክስ ዙሪያ በስልክ ምላሽ ለማግኘት ያደረግነው ጥረት ለአሁኑ አልተሳካም። የሚመለከታቸውን የፌዴራል መንግስት መስሪያ ቤቶች የስራ ኃላፊዎችም በጉዳዩ ዙሪያ በስልክ ለማነጋገር ጥረት እያደረግን ነው። እንደተሳካልን ይዘን እንመለሳለን። ለአሜሪካ ድምፅ ናኮር መልካ ከአምቦ። ናኮርን ለዘገባው አመሰግናለሁ። አድማጮች ተከታዩም እዚያው ቤንሻንጉል ያቆየናል። በቤንሻንጉል ጉሙዝ ክልል የሚንቀሳቀሰው የቦሮ ዲሞክራሲያዊ ፓርቲ በክልሉ በተፈጠረው የጸጥታ ችግር ሳቢያ ለጊዜው ምርጫ ባይካሄድም ዲሞክራሲያዊ በሆነ መንገድ ባለው በክልሉ መንግስት እንዲመሰረት ሲል ጠየቀ። የቤንሻንጉል ጉሙዝ ክልል የብልጽግና ጽህፈት ቤት በበኩሉ ምርጫ ቦርድ ባስቀመጠው የጊዜ ሰሌዳ መሠረት ምርጫ ይካሄድ ይካሄድና በህዝብ የተመረጠ መንግሥት በክልሉ ይመሠረታል ይላል። ለዝርዝሩ አስቴር ምስጋናው ነው። በቤኒሻንጉል ጉምዝ ክልል የሚንቀሳቀሰው የቦሮ ዲሞክራሲያዊ ፓርቲ የፖለቲካ ጉዳዮች ኃላፊ አቶ ዮሐንስ ተሰማ የኮቪድ-19 ወረርሽኝ በፈጠረው ስጋትና በክልሉ በተለያዩ ጊዜያት በተከሰተው የጸጥታ ሁከት ሳቢያ ሀገራዊ ምርጫ ሳይካሄድ መቆየቱን ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ መስከረም ወር በክልሉ ምርጫውን እንዲያካሄድ እቅድ ይዞ ቢቆይም ባለው የጸጥታ ችግር ሳቢያ እንደታቀደው ምርጫውን በቅርቡ ማካሄድ እንደማይችል አሳውቋል። በመሆኑም ከመስከረም 24 በኋላ ክልሉን ለማስተዳደር በህዝብ የተመረጠው መንግስት የስልጣን ዘመኑ የሚያበቃበት በመሆኑ በክልሉ የአመራር ክፍተት ሊከሰት ይችላል በሚል አማራጭ ያላቸውን የመፍትሄ ሀሳቦችን ማቅረቡን የፓርቲው የፖለቲካ ጉዳዮች ኃላፊ አቶ ዮሐንስ ለአሜሪካ ድምጽ ተናግረዋል። ህገ መንግስት የፌዴራል ህገ መንግስት እና የፌዴራል መንግስት በክልሎች ጠንቀ በሚገባ በጠባዎች ቁጥር ሶስት አምስት ዘጠኝ አራት መሰረት በማድረግ የስልጣን ጊዜው ስላበቃ ምርጫ ማድረግ ደግሞ በጸጥታ ችግር ምክንያት ስላልቻል የአመራር ክፍተት እንዳይፈጠር፣ አንደኛ በክልሉ ውስጥ የሚንቀሳቀሱ ሁሉም ፖለቲካ ፓርቲዎችን ያካተተ ክልላዊ የሽግግር መንግስት ምርጫ እስኪካሄድ ድረስ እንዲደራጅ ነው። ይህኛው በውይይትና በድርድር እንዲሆን ነው የጠየቅ ነው። ይሄ የማይሆን ከሆነ ደግሞ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እና የፌዴሬሽን ምክር ቤት በአዋጅ ቁጥር ሶስት አምሳ ዘጠኝ አስራ ዘጠና አምስት መሰረት ክልሉን የሚያስተዳድር ጊዜያዊ አስተዳደር ጣልቀን መግባት ልክ እንደ ትግራይ አስተዳደር አይነት እንዲያደራጁ የሚል ሁለተኛ አማራጭ ነው። አንደኛና ሁለተኛ አማራጭ ተቀባይነት የማያገኙ ከሆነ የባለደራ መንግስት ከየትኛው ፓርቲ ወገንተኛ ያልሆነ ዶክራሲን የሚመራ እስከ ምርጫ ድረስ ሊያደርሰን የሚችል ባለደራ መንግስት እንዲደራጅ የሚል ከመንግስቱንና ሌሎችም ሀገሮችን ተሞክሮ መሰረት አድርገን ነው ያቀረብ ነው። ይህን ጥያቄም በመግለጫ ብቻ ሳይሆን በይፋ በደብዳቤ ለጠቅላይ ሚኒስትሩም ለፌዴሬሽን ምክር ቤትም ለብልጽግና ፓርቲና ለሰላም ሚኒስትር አቅርበናል። አቶ ዮሐንስ ፓርቲያቸው ይህንን አማራጭ ሀሳብ ለመንግስት ሲያቀርብ ሌላ አጀንዳ የሌለው መሆኑንና ችግሮቹ በዲሞክራሲያዊ መንገድ ብቻ እንዲፈቱ ለመጠየቅ መሆኑን አጽንኦት ሰጥተው ተናግረዋል። ዲሞክራሲን የምንለማመድ ከሚል የመነጨ እንጂ እኛ መንግስት የለም መስከረም አራት በኋላ መንግስት የለም የሚል አይደለም አቋማችን። መንግስት ይኖራል፣ ግን አሁን ስልጣን ላይ ያለው ስልጣኑ ስላበቃ በጋራ የሚሆነንን መንግስት ግን እንመስርት ለዛ ደግሞ እንወያይ፣ እንደራደር የሚል ነው እንጂ አመት ፍሪ አይደለም ቢለውን አጽንኦት ለመስጠት ፈልጌ ነው። የቤንሻንጉል ጉምዝ ክልል የብልጽግና ጽህፈት ቤት ኃላፊ አቶ ኢሳቅ አብዱልቃድር በበኩላቸው ከጸጥታ ችግር ጋር በተያያዘ ሙሉ በሙሉና በከፊል ምርጫ ያልተካሄደባቸው የተለያዩ ክልሎች መኖራቸውን ጠቅሰው ምርጫ ቦርድ የራሱን ፕሮግራም እያወጣ ባለበት ሰዓት በቤንሻንጉል ጉምዝ ክልል የሽግግር መንግስት ይቋቋም የሚለውን ጨምሮ ሌሎች አማራጮችን በማስቀመጥ መግለጫ ያወጣው የፖለቲካ ፓርቲ ተቀባይነት የለውም ብለዋል። ምርጫ ቦርድ የወሰነ ውሳኔ ባለፈው በአስቸኳይ ጊዜ አዋጅ እና በኮሮና ምክንያት የወጣው አዋጅ እስከ መስከረም ሀያ አራት የሚል ነገር የለም። ይሄ ሆኖ እያለ ግን በአቋራጭ የሽግግር መንግስት መፍጠር አለበት፣ እንደገና ደግሞ የሆነ ጥምረት መንግስት መፍጠር አለበት ብሎ ነው መግለጫው ያወጡትና ይሄ በየትኛውም ሂሳብ የሚሆን አይደለም። እኛ እንደ ብልጽግና ፓርቲ ግን በየትኛውም ሂሳብ ህዝብን ያልመረጠ ቡድን መቶ ስልጣን የሚቆጣጠርበት ነገር መኖር የለበትም። አቶ ይስሐቅ የቤኒሻንጉልን ክልል ጨምሮ ምርጫ ያልተካሄደባቸው ክልሎች ምርጫ ተካሄዶ በህዝብ የተመረጠ ፓርቲ ስልጣኑን ይረከባል። እስከዛ ድረስ ባለው ጊዜ ግን ቀደም ሲል በህዝብ የተመረጠው መንግስት ይቀጥላል ብለዋል። ፓርላማ የሚባል መንግስት አለ እንደ ሀገር የሚመሰረተው። በክልል ደረጃ ደግሞ የክልል መንግስታት ደግሞ አሉ። የክልል መንግስታት የሚመሰረተው ምርጫ ሙሉ በሙሉ ከተደረገ በኋላ ነው። ጥቅምት ላይ ሊሆን ይችላል፣ ህዳር ላይ ሊሆን ይችላል። አዲሱ ተመራጭ መጥቶ ስልጣን እስከሚረከብ ድረስ ያለው ፓርላማና ያለው መንግስት ይቀጥላል። በቤኒሻንጉልም በሶማሌውም በአፋሩም ይሄን ግልጽ ነው ማ በሀረሪም ማለት ነው። አንዳንድ ክልሎች ላይ ደግሞ ሙሉ በሙሉ ብርጫ ባይደርሱም አብላጫ ድምጽ ያገኙ ክልሎች ላይ ኦሮሚያ ክልል፣ አማራ ክልል፣ ደቡብ እና ሲዳማ ና ተወሰኑ አካባቢዎች እስከ ሀያ አራት ባለው ጊዜ ውስጥ ሶማሌ፣ ሀረሪ፣ ቤኒሻንጉል ምርጫ ገና የሚደረግበት አካባቢዎች ስለሆኑ መንግስት መመሰረት አይችሉም። ይሄ ግልጽ ነው። ስለዚህ መንግስት መመሰረት ስለማይችሉ ቀጣይ ምርጫው ከተጠናቀቀ በኋላ ትችንት ላይም ኢዳሪ ላይም ቢሆን የምርጫ ውጤቱ ኦፊሻል ይፋ ከተደረገ በኋላ በምርጫ ቦርድ አማካኝነት አብላጫ ድምፅ ያገኘው ፓርቲ መንግስት ይመሰረታል ማለት ነው። ተጨማሪ አስተያየት ከኢትዮጵያ ብሔራዊ ምርጫ ቦርድ ለማካተት ያደረግኩት ሙከራ ለዛሬ አልተሳካም። እንደተሳካ ይዤ እቀርባለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አመሰግናለሁ አስቴር። የባይደን ወደ ዓለም አቀፍ ዜናዎች ነው የምናልፈው። የባይደን አስተዳደር የሄይቲ ስደተኞችን በተመለከተ በሚያራምደው ፖሊስ ላይ የቀረቡት ክሶች እየተከላከለ ይገኛል። አስተዳደሩ የገጠመው ተቃውሞ ከፍ ብሎ በሄቲ ልዩ ልዑክ የነበሩ ዳንኤል ፉት ከኃላፊነታቸው በገዛ ፈቃዳቸው እንዲነሱም አድርጓል። ልዑኩ በዚህ ውሳኔ የደረሱት በአገሪቱ ደቡባዊ ድንበር በኩል እየጨመረ የመጣውን የሄቲ ስደተኞች ቁጥር ወይም መጠን ለመቆጣጠር የተወሰደው ምላሽ ኢ ሰብአዊና ከታለመውም ውጪ አሉታዊ ውጤት እንደሚመጣ ጠቅሰው ትችት ካቀረቡ በኋላ ነው። የፓቲሲ ዊዳክስዋራን ዘገባ ሀብታሙ ስዩም ያቀርበዋል። በሺዎች የሚቆጠሩ በደቡብ አሜሪካ ይኖሩ የነበሩ የሄቲ ተወላጆች ጥገኝነት ለመጠየቅ በማሰብ በዩናይትድ ስቴትስ ሜክሲኮ ድንበር ላይ በምትገኘው የቴክሳስ ግዛቷ ዴል ሬዮ ደርሰዋል። በመቶዎች የሚቆጠሩት በዩናይትድ ስቴትስ አስተዳደር በድህነትና በግጭት ወደምትናጠው ሄቲ ተመልሰዋል። እርምጃውን ኢሰብአዊና ከታለመለት በተቃራኒ አሎታዊ ውጤት የሚያስከትል ሲል የጠሩት በሄቲ የዩናይትድ ስቴትስ ልዩ ልዑክ ዳንኤል ፉት እርምጃውን በመቃወም ረቡ ዕለት ስራቸውን በገዛ ፈቃዳቸው ለቀዋል። ሄቲን የተመለከተው የፖሊሲ አቀራረባችን ትልቅ ችግር አለበት፣ ያቀረብኳቸው ምክረ ሐሳቦች ገሸሽ ተደርገዋል ውድቅም ተደርገዋል ብለዋል በሥራ መልቀቂያ ደብዳቤያቸው ላይ። የዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት ኃላፊ አንቶኒ ብሊንከን ግን የፉትን ውንጀላ ተቃውመዋል። fact እውነታው ሄቲን በተመለከተ በከፍተኛ ባለሥልጣናት ደረጃ ውይይት ተደርጓል። በልዩ ልዑክ ፉት የቀረቡትን ጨምሮ ሁሉም እቅዶች በጥልቅና በግልጽ ሂደት ታይተዋል። የዋይት ሃውስ ቃል አቀባይ ጄን ሳኪም ይህንን ያጠናክራሉ። ስፔሻል ኤንቮይ ፉት ሀድ ኤምፕል ኦፖርቹኒቲ ቱ ሬዝ ኮንሰርንስ አባውት ማይግሬሽን። ልዩ ልዑክ ፉት ስራ ላይ በነበሩበት ወቅት ፍልሰቱን በተመለከተ ስጋታቸውን ለማንሳት በቂ እድል ነበራቸው። አንድም ጊዜ ግን ይህንን አላደረጉም። ይሁንና አሁንም የባይደን አስተዳደር ከድንበር የሚመጡ ምስሎች አሳሳቢ ሆኖበታል። በፈረስ ላይ ሆነው ስደተኞችን የሚያሳደዱ ድንበር ጠባቂዎችን ጨምሮ አስተዳደሩ ምርመራ እያከናወንኩ ነው ብሏል። ስደተኞችን በዴል ሬዮ ለመቆጣጠር ፈረሶች በስራ ላይ እንዳይውሉም ወስኗል። የስደት ጉዳይ ተንታኞች ግን የፖሊሲ ለውጥ ለትልቁ ጥያቄ መልስ አይሆንም ባይ ናቸው። በሀገሪቱ ድንበር በኩል ያየለው የስደተኞችን ፍሰት በተመለከተ ምን ይደረግ የሚለው የአስተዳደሩ እውነተኛ ፈተና ነው። ጁሊያ ጊላትስ የስደተኝነት ፖሊሲ ተቋም በተባለ ድርጅት ውስጥ ከፍተኛ የፖሊሲ ተንታኝ ናቸው። የባይደን አስተዳደር ጨካኝና ኢሰብአዊ ሆኖ ይታይ ከነበረው የትራምፕ አስተዳደር የስደተኞች ፖሊሲ ሙሉ በሙሉ የተለየ መሆኑን መልእክት ማስተላለፍ ይሻል ሲመስለኝ፣ ግን አስተዳደሩ ሁሉንም የሄቲ ስደተኞች እንደ ጥገኝነት ጠያቂ ቆጥሮ እንዲገቡ ከፈቀደ በመላ ዓለም ላይ ለሚገኙ ሰዎች የዩናይትድ ስቴትስ ድንበር ክፍት ነው የሚል መልእክት እንዳያስተላልፍ በዚያው ልክ ሰግቷል። ዳንኤል ፉት ከቪኦኤ የቀረበላቸውን የቃለ ምልልስ ግብዣ ሳይቀበሉት ቀርተዋል። በመልቀቂያ ደብዳቤያቸው ላይ ሄቲ ወደ ሀገራቸው እንዲመለሱ የተደረጉ ስደተኞችን ልታስተናግድ እንደማትችል ጠቁመዋል። ሀገሪቱ ባለፈው ወር የደረሰባትን የመሬት መንቀጥቀጥ ጨምሮ የተለያዩ ቀውሶችን እየተጋፈጠች ትገኛለች። ፕሬዚደንቷ በሐምሌ ወር መገደላቸውና የተስፋፋው የወንጀለኞች ቡድን ጠብ በርካቶች ሀገር ጥለው እንዲሰደዱ ገፋፍቷቸዋል። የሕግ መወሰኛ ምክር ቤቱ አባላት የሆኑ ዲሞክራቶች አስተዳደሩ ስደተኞችን አስገድዶ ወደ ሀገራቸው የመመለሱን ተግባር እንዲያቆም አሳስበዋል። የዩናይትድ ስቴትስን ፖሊሲ አልፎ አልፎ ብቻ የሚተቸው የተባበሩት መንግስታትም ኢትዮጵያውያን ወደ ሀገራቸው መባረራቸውን ተቃውሟል። ከዓለም አቀፍ ልማድና አሰራር ጋር የሚጣረስም ነው ብሎታል። ክብራትና ክብራን አድማጮችና ተመልካቾች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ወደ ሁለተኛው አጋማሽ ቀዳሚ ዝግጅት ነው የምናልፈው። የህወሓት ታጣቂዎች እነፋስ መውጫ ከተማ በቆዩባቸው 11 ቀናት ውስጥ በብዙ አዳጊና በአዛውንት ወይም አረጋውያን ሴቶች ላይ ጾታዊ ጥቃት ፈጽመዋል። የጥቃቱ ሰለባ መሆናቸውን የሚናገሩ የከተማዋ ነዋሪዎች ናቸው። ለአሜሪካ ድምፅ ይህን ያሉት ቤት ለቤት እየዞሩ የበጎ ፈቃድ አገልግሎት የሚሰጡ ወጣቶችም ጾታዊ ጥቃት ለደረሰባቸው ሴቶች የስነ ልቦና ድጋፍ በመስጠት ላይ መሆናቸውን ተናግረዋል። በስፍራው በአካል ተገኝታ ከሴቶቹ ጋርም ቆይታ ያደረገችው አስቴር ምስጋናው ተከታዩን አድርሳናለች። እድሜያቸው በአምሳዎቹ ክልል ውስጥ እንደሚገኝ የተናገሩት የአንድ ልጅ እናት ናቸው። ማንነታቸው በይፋ ቢገለጽ በማህበረሰቡ ውስጥ እንዳይገለሉና ክብራቸውን እንዳይገፈፍ መስጋታቸውን ይናገራሉ። የሕወሓት ታጣቂዎች ንፋስ መውጫ ከተማን በተቆጣጠሩ በመጀመሪያው ቀን አመሻሽ ላይ እቤታቸው ድረስ በመጣ በአንድ የሕወሓት ታጣቂ መደፈራቸው ይናገራሉ። ወቅቱ ክላሽ ይዟል ምን ያላዙስ ኮተታል ቀሴ ቀስቀሴ ብትለ አንተ እግሬን ነው ቆልጥ ያለ ደፈረኝ ከዛ ማንም የመጣ የለም? አንዱ ላንዱ አንዱ ላንዱ የሚመጣ ሰው የለም ጭል ያለው ነው በቃ ታጣቂው የፆታዊ ጥቃቱን ከፈጸመባቸው በኋላ እዳ ለመክፈል ያስቀመጡትን ብር ይዞባቸው እንደሄደ ይናገራሉ ሁለተኛ ለማንም ለማንም አልዋጋውም ቆጠባ ብር ከፍላለሁ የገብርኤል በነገው ነበር ምንካፍል ያ አንድ ሺ ሀያ ብር ወስዶብኛል። የራሴ የሚቆጥ በተቀመጠ ፆታዊ ጥቃት የተፈጸመባቸው እናት በወቅቱ ወደ ሕክምና ተቋማት መሄድ ቢፈልጉም ተቋማቱ አገልግሎት መስጠት አቋርጠው እንደነበርም ተናግረዋል። እነሱ ናቸው ያሉት። ለማን ብዬ እናገራለሁ? ለማንኛው ቀበሌ ነው ዲት ምጭ ለማንኛው አስተዳደር ነው ዲት ምጭ የትኛው እንድን ነው የሚወረዱ የምናገሩ ድምጽ ማጤና ጥጭ ቁጫ ሌላዋ ተጠቂ በሰላሳዎቹ የእድሜ ክልል ውስጥ እንደምትገኝ የገለጸችው የሶስት ልጆች እናት እና ስሟ በተመሳሳይ እንዳይጠቀስ ጠይቃለች። በታጣቂዎቹ የተደፈረችው ከልጆቿ ፊት መሆኑንም ገልጻለች። ከተቀመጥኩበትም ሶስት አራት ሆነው መጡብኝ። ካመጡም ከዛ በኋላ አንዱ ልጅ ነፍስ ያወቀ ነው እሪ ሲል መታለሁ ሲ ገላ ያው በቃ አስገድዶ ያ ደፈን እኔን ማለት ለሶስት ለአራት ጥይቱን እየደገነ ማለት ነው። አዛም በኋላ ሴትቷን ልጄ እሪ ስትል ያኛው ሸፍኖ ወደዛ ይሶብ ይሄዳራል። ልጄን ብዬ ስታገል ያው ጭኔ አንድ የሚታይ ነገር የለም ያው ተጎድቻለሁ። እንደ ተጎዳው ነው የሚነግርሽ ዳለ መልጥልጥ ነው ያልኩት። ሁለተኛ ልጅ እሪ ያለበትን ያው ልጅንም መተውታል። ህጻን ነው። የስምንት ዓመት ነው። መጥተውብኛል። እሱ እና ምንም አልችልም። ያው እኔን ሲያደርግ ልጆች አይናቸው ፈጦ ጉድያዬ ያው ተደፈር። የእርሷን ጩኸት ሰምታ የመጣች ጎረቤቷም ተመሳሳይ ጥቃት እንደደረሰባት ትናገራለች። ጎረቤቴ ደግሞ ምንድነር የምት ብላ ስትመጣ ተከታትሎ ገቡባት። ተከታትሎ ገብተው እሷንም እንደዛው እንደዛው ነው ያደረጉት። አዎ ደፍረዋታል። እና የሁለት ልጅ እናት ናት። የሁለት ልጅ እናት ናት። ደፈሯት። ያው በቃ ምንም ማድረግ አንችልም። እንደገና የአመራር ሚስት ነሽ፣ የንትን ሚስት ነሽ፣ ታጣቂዎቹ ጥቃቱን እየፈጸሙ ይናገሩ ነበር ያለችውም ስታብራራ አብይ፣ እና የመረጥስ ማን ነው ሲለኝ፣ አይ እኔ አብይ ማለት አልቻልኩም። በዛን ሰዓት ራሴን ለማዳን ስለፈለኩ ሁለተኛ ደሞ የሶስት እናት መኖር ስለምፈልግ ምንም አብይን ተወጇዋለች ብሎ ከላይ ሲደቅንብኝ ምንም አልወዱም አላልወዱም ነው ያልኩት። እና ስለዚህ ራሴን ለማዳን ብዬ ነው። በነፋስ መውጫ ከተማ በቀበሌ ዜሮ አራት ብቻ ከ50 በላይ ሴቶች መደፈራቸውን የቀበሌው ሴቶችና ሕፃናት አስተባባሪ ወይዘሮ ሀብታም መንግስቴ ትናገራለች። ከተማ በጣም አራት ቀበሌ ያለ በጣም ብዙ ሴቶች ተንገላተዋል፣ ተደፍረዋል፣ ተደብድበዋል። ሕፃናቶች በጣም ብዙ ተጎድተዋል። እንደ ቀበሌ አራት ደግሞ ከ ሀምሳ በላይ የሚሆን ሴቶች ተደፍረዋል። የጁንታው ቡድን በጣም አሰቃይቷቸዋል። ለሁለት ለሶስት የሆነ ሴቶችን በጣም አንገላቷል፣ ደፍሯል። እናቶች እናቶቻችን በጣም ብዙ ግፍ ደርሶባቸዋል። ጭናቸውን ስናየው የሚያሳዝን የሚያስለቅስ፣ ህፃናቶች የተደበደቡበት እናቶች፣ ህፃናት ልጆች ባሉበት አሰቃቂ በሆነ መንገድ መድፈርና መደብደብ ተከስቶባቸው በሌላ በኩል የህወሓት ቃል አቀባይ አቶ ጌታቸው ረዳና አሁን ክልሉን እያስተዳደረ የሚገኘው መንግስት በተለያየ ጊዜ በወጣው መግለጫ የትግራይ መከላከያ ኃይሎች በሚል የጠሯቸው ታጣቂዎች በጦርነት ውስጥ የሌሉ ሰላማዊ ሰዎችን እንደማይነኩ ገልጸው ሆኖም ማንኛውም መጥፎ ነገር ፈጽመዋል በሚል የሚነሳውን ጉዳይ በገለልተኛ አካል እንዲጣራ ሁኔታዎችን ለማመቻቸት ፈቃደኛ መሆናቸውን ተናግረዋል። በሌላ በኩል በነፋስ መውጫ ከተማ በአሁኑ ሰዓት በበጎ ፈቃደኝነት ለተጎዱ ሰዎች የድጋፍ አገልግሎት በመስጠት ላይ የሚገኙ ወጣቶች አስተባባሪ የሆነው ወጣት ግርማ ተፈራ በከተማው ውስጥ ባደረጉት አሰሳ ከ13 ዓመት ታዳጊ እስከ 50 ዓመት አዛውንት ድረስ ያሉ ከመቶ በላይ ሴቶች በሕወሓት ታጣቂዎች መደፈራቸውን ተናግረዋል። ስራችን ያው በጎ አድራጎት እንደመሆኑ መጠን ድጋፍ ለማድረግ ተሰባስበን፣ ዳታ ሰብስበን ከጓደኞቻችን ጋር ሰርተናል። ወደ ከመቶ ሃያ በላይ ሴቶች ተደፍረዋል። ከሰባ በላይ ደግሞ ሰዎች የገንዘብ ዝርፊያ ተፈጽሞባቸዋል። ከዛ ውጭ እኔ የማውቃቸው ብዙዎች ጭምር ጓደኞችም ጭምር ዝም ብሎ በጅምላ የመረሸ ሂደት ተፈጽሞባቸዋል እና እንደዚህ ነገሮች በጣም የሚያሳዝኑ ዝርፊያው ከባድ ነበር። ደፈረውን በተመሳሳይ በጣም ያሳዝናሉ። ሲነግሮች እያለቀሱ ነገሩና ይህንን ለመረዳት ይችለናል። እኛም ደግሞ በአቅማችን ድጋፍ እያደረግን ያለ ነው በዚህ መልኩ ህጻናቶች የ አስራ አራት የ አስራ ሶስት አመት ህጻናቶች እኔ ሂጄ ድጋፍ ስናደረግ ያገኛቸው ልጆች ነበሩ። በ አስራ ሶስት አመት በ አስራ አራት አመት ህጻናቶች እኔ ስድስት አራት ሴቶች አግኝቻለሁ። እነዚህ እንግዲህ ምን ታያቸዋለሽ? አሁን በዚህ እድሜ ክልል ውስጥ ያሉ ተደፍረዋል። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ቀለም ወርቅ ምረቴ በንፋስ መውጫ ከተማ ፆታዊ ጥቃት የደረሰባቸው ሴቶች የህልውና ዘመቻው ከተጠናቀቀ በኋላ አስፈላጊ ድጋፍ እንደሚደረግላቸው ተናግረዋል። ጉዳቱን እንዳሉና ቀን ስለሆነም እነዚህ ሰዎች ባሉበት ሁኔታቸው የሚጠበቅበት ሞራላቸው የሚገነባበት ሁኔታ አሁንም ቢሆን በተለይ በሴቶች ተቋም አማካኝነት ስራ መስራት ይኖርበታል። ይህን ስራዎች እንዲሰሩ ለተቋማት ተግባር ተሰጥቶ እንግዲህ በራሳቸው መንገድ ጥረት እያደረጉ ነው ያለው። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ ግዛቸው ሙሉነ አካባቢዎቹ በህወሓት ታጣቂዎች ቁጥጥር ስር እንደዋሉ ሴቶች መደፈራቸውን መግለጻቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር አመሰግናለሁ አስቴር ለዘገባው። አድማጮች ቀደም ብሎ የሰማችሁት ዘገባም ሆነ በትላንትና እለት ያስተላለፍናቸው አንዳንድ ዘገባዎች በአዲሱ የራዲዮ በቴሌቪዥን ዝግጅታችን በሳተላይት ሽግግር ከናይል ሳት ወደ ኢትዮ ሳት በምናደርገው ሽግግር ወቅት በገጠሙ እክሎች ሳቢያ መታየት ባለመቻላቸው መሆኑን ለሬዲዮ አድማጮች በድጋሚ የተላለፉ ፕሮግራሞች መሆናቸውን ለመግለጥ እንወዳለን። አሁን አድማጮች ለተከታዩ ዘገባ ወደ መቀሌ ነው የምንሻገረው። በመቀሌ ከተማ የወጣቶች ኑሮ ምን ይመስላል? በሚል የተመለከተ ዘገባ ነው። ወደ ክልሉ የሚያስገቡ መንገዶች በመዘጋታቸውና የተለያዩ አገልግሎቶችን በመቋረጣቸው በዕለት ኑሯቸው ላይ ከፍተኛ ተጽዕኖ ማሳደሩን ነው ወጣቶቹ የገለጹት። ሙልጌታ አጽባ ነው ያነጋገራቸው። አማኑኤል ታደሰ በመቀለ ከተማ ነዋሪ ነው። ባለፉት አስራ አንድ ወራት በጦርነቱ ምክንያት ስራው እንደተቋረጠ ይገልጻል። በአሁኑ ጊዜ ስራ በማቆሙ ለችግር እንደተጋለጠ ነው የሚናገረው እንደ ማንኛውም ትግራዋይ ብዙ በማህበራዊ ኑሮ ላይ ችግር አጋጥሞኛል። ያው እንደሚታወቀው ከአስር እና ከአስራ አንድ ወር በፊት መቀሌን ሁሉም ሰው ያውቀታል። ሰዎች ብዛት ተጨናንቃ ብዙ የማህበራዊ ኑሮ የንግድ ከተማ ነበረች። በኢኮኖሚም በፖለቲካሊም ብዙ እንቅስቃሴ የሚደረግላት ከተማ ነበረች የሚታወቀው እና ጦርነቱ ከተከፈተ በኋላ ግን ወጣቱ አገሩ ትግራይ ለማዳን ወደ ዘመቻ ተጉዞ በቲዴፍ ሰራዊት ላይ የራሱን ተበግሶ እያደረገ ነው ያለው። ወደ ድርድር የሚመጡበት ትንሽ አቅጣጫም የለም የነሱ። ስለዚህ ወደ ድርድር ለመግባት ፍንጭ ማግኘት አለብህ። አሁን ይህን ሀገር እያሳየ አይደለም። ወደ ድርድር የሚገባበት መንገድ ከሌለ አማራጩ አንድና አንድ ብቻ ነው፣ ጉልበትህን ተጠቅመህ ነጻ መውጣት ሌላው የመዝናኛ ተቋም ከፍቶ የሚሰራ ሰይፈ ገብረ ገርግስ የተባለ ወጣት በበኩሉም እሱ በሚሰራበት ቦታና አካባቢው ወጣቶች በብዛት ይመጡ ነበር ብሎም በአሁኑ ጊዜ ግን በከፍተኛ ሁኔታ መቀነሱ ይገልጻል። እና በዚህ ወቅት ስራ ይኖራል ብለን መገመት ያው ይከብዳል። መቀሌ ያው እኔ ትውልድ ያደረኩት እዚህ መቀሌ ውስጥ ነው። መቀሌ እንደዚህ ሆነ አይቻ ተረቅም በጣም ከባድ የሆነ የኢኮኖሚ ክራይስስ ነው ያጋጠመን። ኮሴባስ ደግሞ ያው የሰላም ችግር ይዞልን የመጣ አንድ ጠላት አለ። ጠላት ላይ በመፋለም ና ያለ ነው። ሰላም ምንም ተወዳዳሪ የሌለው መፍትሄ ነው። ግን እንደሚታወቀው ጠላቶቻችን ሰላም አይፈልጉም። መንግስታችን ሰላም እንደሚፈልግ በራሳችን ብቻ ሳይሆን ዓለምን የሚመሩ ራሱ ጥሩ ምላሽ እንዳሉ መንግስታችን ተናግረዋል። ነገር ግን ጠላታችን ስለማይፈልግ ያለን አማራጭ ጠላታችን በሚመጥልን አካሄድ በልጣን ተገኝተን እሱን ደምስሰን ይፈታል ብዬ ነው መስበው መሐሪ ለገሰ የተባለ ሌላ ወጣት በበኩሉም ይሰራበት የነበረ ተቋም ስራ በማቆሙ ደሞዝ እያገኘ እንዳልሆነና ቤተሰብም ለማስተዳደር መቸገሩ ነው የተናገረው። ሰርቼ የመልማት ሰርቼ የመለወጥ ሕልሜን ወደኋላ ይጎተተ እንደ ግለሰብ ሰርቼ ማመርትበትን እኔ ለራሴ አግኝቼ ለቤተሰቤም እንዲሁም እንደ ዜጋ እንደ ሀገር የምተርፍበትን ድርጅት ያወደመ፣ እኔም እንደ አንድ ዜጋ የመኖር የህልውና ጥያቄን ገደል ውስጥ የከተተ ነበር። ይሁን እንጂ በትግራይ ሕዝብ ጽናት በልጆቹ ትጋት አሁን ጠላቶቼ በቅርብ ሊገሉኝ አይችሉም። መላ አካባቢውን ዘግተው እንደ ክልል በረሃብ እንድናልቅ ሁሉን አይነት አገልግሎት አቋርጠውብን ይገኛሉ። ባለው ሁኔታ እኔ የአንድ ድርጅት ተቀጣሪ ባለሙያ ነኝ። የቀጠረኝ ድርጅት ደሞዝ ሊከፍለኝ አይችልም። እኔ እንደዜጋ ያፈራሁትን ትንሽም ብትሆን ሀብት ከባንክ መንዝሬ ማውጣት አልችልም። መብራት አገልግሎትን ማግኘት አልችልም። የተለያዩ አገልግሎቶች ተቆርጠውብኛል። የሚገባ የሸቀጥ አገልግሎት የለም፣ የእህል ፍጆታም የለም። ስለዚህ እንደ አንድ ትግራዋይ በረሃብ ሊቀጡኝ እየተንቀሳቀሱ ያሉ ሀይሎች አሉ። አብዛኞቹ ጓደኞቼ እዚህ በረሃብ ተዘግተን ከምንሞት እኛን የሚዘጋውን ቡድን ለአንቃ ዘግተን የተረፈው ሕዝባችን በሰላም ይኑር የሚል አላማን አንግበው እየታገሉ ይገኛሉ። የጦርነት አውዳሚነት በተግባር አይተናል የሚለው መሐሪም ለሕዝብ እልቂት ምክንያት የሆኑ አካላት በሕግ ተጠያቂ በማድረግ ችግሩ በሰላማዊ መንገድ መቋጨት ይገባዋል ብሏል። ምክንያቱም ሰላም ለሁላችን ጠቃሚ ነው። እንደ ሀገር ባለፉት አስር ወራት በተደረገው ጦርነት ውድመት ይህ ውድመት የሀገር ሀብት ነው። ስለዚህ ነገሮች ሁሉ በሰላም ቢቋጩ ቀሪው ማህበረሰብ በሰላም እንዲኖር ነገሮችን በውይይት መፍታት ተገቢ ይመስለኛል። ይሁን እንጂ ይህን ጥፋት በትግራይ ህዝብ ላይ፣ በትግራይ እናቶች ላይ፣ በትግራይ ወጣቶች ላይ የፈጸሙ ሀይሎች በአለም አቀፍ ህግም በሀገሪቱ ህግም ሲቀጡ ብቻ ይህ ሁኔታ ተፈጻሚ ይሆናል። ሀፍቶ ማማረ የተባለ ሌላ ወጣት በበኩሉ ህይወት ከባድ ነው። እዚህ ምንም የምትሰራው ነገር የለም ከውጭም ከአዲስ አበባም ጋና መጣ ነበር። አሁን ምንም ሁሉም ነገር ስለተዘጋ ምንም እንቅስቃሴ የለም። የነበረም ከባንክ ማውጣት አችልም። ለሁሉም ነገር ሰላም ከተቻለ እንደ አማራጭ ጦርነት አማራጭ አይደለም። ሁሌ ሰላም የተሻለ ነገር ነው። መንግስትም ማድረግ ያለበትን ማድረግ አለብን። ባንክም ያው እንዳልኩ ነው። ቴሌም ተዘግተዋል። መብራትም ያው እየመጣ እየሄደ ነው። ውሃም እንደዛው ነው። እና ሰላም ነው የሚሻለው። ጦርነትም ከሆነ ያ ጦርነት መቅጠም ያለብህ እንጂ ከህዝብ ጋር አለ። በመቀለ ከተማ መንገዶች ይታዩ የነበሩ የተሽከርካሪዎች ብዛት በከፍተኛ ሁኔታ ቀንሰዋል። እንዲሁም ወጣቶች የሚውሉባቸው የነበሩ የመዝናኛ ቦታዎች ላይ የሚታዩ ሰዎች ቁጥር ጥቂት ሆነዋል። በትግራይ ክልል ባንክ፣ ስልክ፣ ኢንተርኔትና የነዳጅ አቅርቦትም የለም። የመንግስት ሰራተኞችም ላለፉት ሶስት ወራት ደሞዝ እንዳልወሰዱ ነግረውኛል። ለአሜሪካ ድምፅ ሙልጌታ ጽባህ አለም። ሙሉ ጌታን ለዘገባው አመሰግናለሁ። አድማጮች አዲሱን የራዲዮ በቴሌቪዥን ስርጭታችንን በኢትዮ ሰዓት መከታተል ትችላላችሁ። እንዲሁም በማህበራዊ ገጾቻችን ላይ በምስል የተደገፉትን ዘገባዎች በሙሉ ማግኘት እንደሚችሉ ለማስታወስ እንወዳለን። አድማጮች አሁን በተከታዩ ዘገባ ደግሞ ወደ ወሎ ደላንታ ነው የምናቀናው። የኢትዮጵያ መንግስት በአሸባሪነት የፈረጀውና ራሱን የትግራይ መከላከያ ኃይል ብሎ የሚጠራው አካል ይገኝባቸዋል በተባሉ በደቡብ ወሎ ዞን የደላንታ ወረዳ ቀበሌዎች ውስጥ አሳሳቢ ሰብአዊ ጉዳት እየደረሰ ነው ሲሉ ተፈናቅለው በወረዳው ዋና ከተማ ወገል ጤና የሚገኙ አስተያየት ሰጪዎች ተናገሩ። ይነናል መስፍን አድራጌ ከስፍራው ባጠናቀረው ዘገባ ተፈናቅለው በወገል ጤና ከተማ የተጠለሉ የወረዳ ነዋሪዎች እስካሁን ያገኙት ምንም አይነት የዕለት ድጋፍ ያለመኖሩንም አመልክተዋል። የዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት በበኩሉ የደረሰው መረጃ ያለመኖሩን ገልጦ ከሚመለከተው አካል ዝርዝር እንደደረሰው ድጋፍ የሚሰጥበትን ሁኔታ እንደሚያመቻች ገልጠዋል። በሱና አራጌ መንግስት በአሸባሪነት የፈረጀውና ራሱን የትግራይ መከላከያ ኃይል ብሎ የሚጠራው አካል ወደ ደቡብ ወሎ ዞን ለመግባት ሙከራ አድርጎባቸዋል ከተባሉት ወረዳዎች አንዱ የደላንታ ወረዳ ነው። ኃይሉ ከጳጉሜ አምስት ጀምሮ ወደ ዞኑ ደላንታ ወረዳ በመግባት 030፣ 031፣ 023ና 024 ቀበሌዎችን በመቆጣጠሩ በአስር ሺዎች የሚገመቱ ከቤት ንብረታቸው ተፈናቅለው ወደ ወገል ጤናና ደሴ ከተሞች መሰደዳቸውን ጉዳት ደርሶብናል ያሉ አስተያየት ሰጪዎች ለአሜሪካ ድምጽ ሬዲዮ ተናግረዋል። ከስደተኛ የበለጠ እዛው ተቀምጦ በደህናው ቀን ያፈራ የሁራውን ንብረት ሀብት በጉልበት እየተቀማ ይገኛል። የዞን ዋና አስተዳዳሪ ሰይድ መሐመድም ጁንታ ሲሉ የጠሩት አካል ወደ ደቡብ ወሎ ዞን በደላንታ በጎ ለመግባት መሞከሩን አረጋግጠዋል። ህወሀት ከተቆጣጠረውና በደላንታ ወረዳ ከሚገኙ ፀሐይ መውጫ አካባቢ ብቻ ከሀያ ሺህ የሚበልጡ ሰዎች መፈናቀላቸውን የአይንም አይነን የሚሉ ተፈናቃዮች ይናገራሉ። ስማችንን ብንናገር አካባቢያችንን የተቆጣጠረው ሀይል ቤተሰቦቻችን ላይ ጉዳት ሊያደርስ ይችላል ሲሉ ለአሜሪካ ድምጽ የተናገሩት አስተያየት ሰጪዎች ከ ከአስራ አምስት ቀናት በፊት ወታደራዊ ሀይሉ ይኖርባቸው የነበሩትን ቀበሌዎች በማጥቃቱ ህይወት ታቸውን ለማትረፍ አድካሚ እግር ጉዞ አድርገው ወደ ወረዳው ከተማ ወገል ጤና መዝለቃቸውን ገልጸዋል። በርካታ አርሶ አደር ሲያረባ የነበረውን በሬ፣ ላም እየታረደ እየተበላ ነው። በጣም በሚያሳዝን ሁኔታ አርሶ አደር እዛ ደካሞች እንጀራ የጋገሩትን ሳይቀር እየተቀሙ ነው የሚበሉት። ተዋጊው ሀይል በተቆጣጠራቸው ቀበሌዎች ውስጥ ቤተሰባቸውን ጨምሮ መንቀሳቀስ ያልቻሉ በርካታ አቅመ ደካሞች፣ ነፍሰ ጡሮችና አካል ጉዳተኞች በአሳሳቢ ሁኔታ ላይ እንደሚገኙ በመንግስት ስራ ላይ የተሰማራና ወገል ጤና ከተማ ተፈናቅሎ የመጣ ወጣት አስተያየቱን ለአሜሪካ ድምጽ ድምፅ ሬዲዮ ሰጥቷል። ተንቀሳቃሽ ነጋዴ ነኝ የሚሉትና ተፈናቅለው ወገልጤና ከተማ የሚገኙት ሌላው አስተያየት ሰጪ በበኩላቸው ፀሐይ መውጫ አካባቢ ትኖራለች ካሏቸው እህታቸው አገኙት ያሉትን መረጃ አጋርተዋል። ከሳምንት በፊት ደውለውልኝ ነበረና ግንኙነት ነበረን የመኖሪያ ቤታችን ወደ ዜሮ ሀያ ሶስት ቀበሌ ሆኖ ወደ ገጠሩ ስለነበር እኛ አካባቢ ላይ ምሽግ የመማስ አይነት ነገር እና ለጦርነት ዝግጁ የመሆን ሁኔታ እንደነበረ ነገረችን። ከዛ በኋላ ቤታቸው ገብታ ወተት አምጡ እንጀራ አምጡ እያሉ እንደሚያስቸግሯቸውና ያለችውን ነገር ሁሉ እየበሉባቸው እንደሆነ ነው የሰማነው። ለሸመታ ወገል ጤና እንደመጡ የሚኖሩበት የፀሐይ መውጫ አካባቢ ራሱን የትግራይ መከላከያ ኃይል ብሎ በሚጠራው አካል ቁጥጥር ስር መዋሉን ተከትሎ ከሰባት ቤተሰቦቻቸው ጋር ተለያይተው ወገል ጤና ቤተሰብ ጋር ተጠግተው ለመኖር መገደዳቸውን የሚናገሩት ደግሞ በግብርና የሚተዳደሩት አስተያየት ሰጪ ናቸው። ኔትወርኩንም ስላበላሹት ሰው እንዳይገናኝ ከዚያ ተራራ ላይ ደወሉልኝ። እንዴት ነው ስላቸው፣ አይ ራሞት ምናምን አሉኝ። ዋጋ ያለንም ስድስት ሆነው ሀኛ ቤም መጡ ያወተታችን ና እንጀራችን ወቄታችን ልብሳችን ይዘወከዱ ነው ያሉኝ። እንግዲህ ለፈጣሪ ዝም ብዬ ነው እያለቀስኩ፣ መጠጊያ የለኝም፣ እዚሁ እያለቀስኩ ነው ያለው ታ ጥለዋቸው የወጡባቸው አካባቢዎች ውስጥ የነበሩ መሰረተ ልማቶች መውደማቸውንና ሰብአዊ ጉዳት እየደረሰ መሆኑን ነው አስተያየት ሰጪዎቹ የሚናገሩት። ጤና ጣቢያዎች አቁመዋል ስራ። ስኳር፣ ግፊት ምናምን መድኃኒት ሲከታተሉ የነበሩ ሰዎች በቅርብ አገልግሎት ማገኘት አልቻሉም። በርካታ ጤና ጣቢያ ላይ ተዘርፏል። በሽታ አለ፣ ረሀብ አለ ጦርነት አለ። የምን በሽታ ተከሰተ እንደ ወረርሽኝ ነው የሚሉት እነሱ አካባቢ ማለት ነው። እንግዲህ ያው ሙያው ስለሌለኝ ይሄ ነው በሽታው ብዬ እንትን አላልኩትም። ከዜሮ ሰላሳ አንድ እስከ ዜሮ ሃያ ሁለት ድረስ ያለው ቀበሌ ግንኙነት ወረዳ ጋር ተቋርጧል። የገበያ ሁኔታውም እንትን ብሏል እና እነሱ ሞር እነሱ ደግሞ ያሉት እዛ አካባቢ አራት ቀበሌ ላይ በደንብ እንቅስቃሴ እያደረጉ ነው ያሉት። ዜሮ ሰላሳ አንድ፣ ዜሮ ሰላሳ፣ ዜሮ ሃያ ሶስት እና ሃያ አራት የሚባሉ ቀበሌዎች ላይ አሉ። በተለይ ዜሮ ሰላሳ እና ዜሮ ሀያ ሶስት ቀበሌ ሁለቱ ቀበሌ ላይ በከፊት ዜሮ ሰላሳ አንድ ሶስቱ ቀበሌ ላይ ካምፕም አላቸው፣ እንቅስቃሴም እዚያ ያደርጋሉ። ማህበረሰቡንም እየገቡ ያለውን አብረው እየበሉበት ነው ነው የሚሉን። እንግዲህ የሚደውሉት ተራራ ላይ ወጥተው ኔትወርክ ፈልገው የምናገኛቸው ሰዎች በዚህ ልክ ነው የሚያናግሩን። ንብረትም እየተዘረፈ እየተበላ ስለሆነ አስቸኳይ እርዳታ አለ። ህጻኖቹ በተለይ ወላጆቹ ራሱ ከዚያ ሆስፒታል የለም እና እነዚያ ትክክለኛ መንግስት አልቀረበላቸውም። በጣም ይከብዳል። አንድ ሰው ታሞ አይዲንም በቃ በሞተ መፍሰጥሮች ህፃኖቹ በቃ እየሞቱ ነው ያሉ። ተራብ እያለቀ ነው። ህፃን ጥሬ አበላ በቃ ምንም አጥሜትም የለ ምንም የለ። ሀገሩም ድርቅ ነው። በጣም አስቸጋሪ ነገራል። የህወሓት ቃል አቀባይ ጌታቸው ረዳ በተደጋጋሚ ሀይላቸው ንጹሃን ዜጎችን ኢላማ እንደማያደርግ መግለጻቸው ይታወሳል። የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት ኃላፊ መሳይ ማሩ በሰጡት ምላሽ እስካሁን በተጠቀሰው ልክ ተፈናቅሎ ወገል ጤና ከተማ የሚገኝ ተፈናቃይ መኖሩ መረጃ እንዳልደረሳቸው ጠቅሰው የተደራጀ መረጃ ከሚመለከተው አካል እንደደረሳቸው አስፈላጊውን ድጋፍ ለማድረግ እንደሚንቀሳቀሱ ጠቁመዋል። ቀደም ሲል በደላንታ ወረዳ ሶስት ቀበሌዎች ጉዳት ያደረሰ መሆኑ እናውቃለን። እንግዲህ ከደላንታ ወረዳ ቀደም ሲል ከገጠር ወደ ከተማ ከከተማ ወደ ከተማ የተፈናቀሉ ወገኖች መረጃ ጠይቀናል። የቀረበው መረጃ አሁን በሚገለጸው ልክ አይደለም። ተፈናቅሎ የመጡ ወገኖቻችን በትክክል ካሉ መረጃውን ፈጥኖ ለዞን አደጋ መከላከልና ምግብ ዋስና ያቅርቡ። በሚቀርብልን መረጃ መሰረት ፈጥነን ምላሽ ለመስጠት መንግስት ዝግጁ ነው። ታደራዊ ግጭቱን ተከትሎ ከሰሜንና ደቡብ ወሎ ከዋግምራና አፋር አካባቢዎች ከሶስት 150 ሺህ በላይ ተፈናቃዮች በደሴ ኮምቦልቻና ሀይቅ ከተሞች ከቤተሰቦቻቸው ጋር በማረፊያ ካምፖችና ተከራይተው የተጠለሉ ሲሆን ከነዚህ እስካሁን 255 ሺህ የሚደርሱት የዕለት ደራሽ ምግብ እርዳታ እንደተደረገላቸው ማስተባበሪያ ጽሕፈት ቤቱ ከቀናት በፊት መግለጹ ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ። አመሰግናለሁ መስፍን። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ለምሽቱ የመጨረሻ ወዳደረግነው ቅንብር ነው የምናልፈው። የዓለም የቱሪዝም ቀን የኢትዮጵያ የቱሪዝም ኢንዱስትሪ በዓለም አቀፉ የኮቪድ-19 ወረርሽኝና በአገሪቱ ውስጥ ባለው የጸጥታ ችግር ሳቢያ ፈተና እንደ ገጠመው የኢትዮጵያ ባህልና ቱሪዝም ሚኒስትር ዶክተር ሂሩት ካሳው አመለከቱ ይለናል። አሁን የኢትዮጵያ የሚያስፈልጋት አንድነት ፍቅርና መከባበር ነው ያሉት ዶክተር ሂሩት ቱሪዝም ካለነዚህ ሴቶች ማሰብ አይቻልም ማለታቸውን ጠቅሶ ዩናታን ዘብዴዎስ ነው ከሐዋሳ ተከታዩን ያጠናቀረው የሲዳማ ክልል ፕሬዚዳንት አቶ ደስታ ለዳሞ በበኩላቸው ከቱሪዝም የሚገኘውን ገቢ ለማሳደግ የተረጋጋ ሰላማዊና ጸጥታ የሰፈነበት ከተማና አገር መፍጠር ያስፈልጋል ማለታቸውንም ጠቁሟል። ወደ ዝርዝሩ። የኢትዮጵያ የባህልና ቱሪዝም ሚኒስትር ዶክተር ሂሩት ካሳው በዓሉ ሲከበር ባሰሙት ንግግር ቱሪዝም በዓለም ያሉ የሰው ልጆችን ማቀራረብና ማገናኘት የምንችል ስበት ያለው ዘርፍ ከመሆኑም ባለፈ የስራ ዕድል ይፈጥራል ብሏል። በተፈጥሮ በድንቅ ባህል ታሪክና ሀብት ታሪክና ተፈጥሮ በተፈጥሮ ሀብት የታደሉ ሀገራት ያሏቸውን ሀብቶች ሳይንሳዊ በሆነ መልኩ ጠብቀው እና አልምተው ለቱሪዝም አገልግሎት ማዘጋጀት ከቻሉ ከፍ ያለ ማህበራዊ እና ምጣኔ ሀብታዊ ጠቀሜታ ማግኘት እንደሚችሉ አጠያቂ አይደለም። ስለሆነም እንደ ሀገር ያሉንን ሀብቶች በጥንቃቄ መለየት፣ ተፈጥሯዊ ባህሪያቸው ላይ ጫና ሳንፈጥር ማልማት እና ለሀገር ውስጥም ሆነ ለውጭ ዓለም ለውጭ ሀገር ቱሪስት በማስተዋወቅ ህዝባችንን ተጠቃሚ ማድረግ ከሁላችንም የሚጠበቅ ተግባር ነው። ኢትዮጵያ በሀብት ላይ ተቀምጠው ከሚቸገሩ ሀገራት አንዷ ነች ያሉት ሚኒስትሯም አቅምም የሰው ኃይልም እያለን ይህ ችግር መቆም አለበትም ብሏል። ሆኖም በየጊዜው ከውስጥም ሆነ ከውጭ በሚነሱ ጠላቶቻችን በሚፈጠር ውከት ወደፊት ለመራመድ ስንቸገር ኖረናል። ይህ ሁኔታ ማብቃት አለበት። ህዝባችን የመከራና የስቃይ ዜና ሳይሆን የልማትና የእድገት ዜና መስማት ይኖርበታል። አሁን ካለንበት ዝቅተኛ የአኗኗር ሁኔታ መውጣትም አለብን። አሁን ያሉ ችግሮችም ሆነ ያለፉት ለምን እንደተከሰቱና እነማን ለምን ዓላማቸው እንደፈጠሯቸው መመርመርና አሽቀንጥሮ መጣል አለብን። አሁን አገሪቷ የሚያስፈልጋት አንድነት፣ ፍቅርና መከባበር ነው ያሉት ዶክተር ህዱት ለቱሪዝም መቀዛቀስ ምክንያት ከሆኑ ጉዳዮች በቁጥር እንደሚጠቀሰው የሰላም መታጣት ነው። ከቦታ ቦታ የሚንቀሳቀሰው ሰው ስለሆነ ሰው ደግሞ በሰላም መኖር ስለሚፈልግ ሰላም ሲናጋ ወደ እኛ ሊመጣ የሚፈልግ አይኖርምና ፍላጎታችን፣ አካባቢያችንም ሆነ አገራችንን ማሳደግ ከሆነ ለሰላምና ለፍቅር ግንባታ የተለየ ትኩረት ልንሰጥ ይገባናል። ከዚህ በተጨማሪም የኢትዮጵያን ቱሪዝም እየጎዳ ያሉ ሌሎችም እንቅፋቶች አሉ ብሏል። በተለይም የኮቪድ-19 ወረርሽኝ መስፋፋት እንደ ዓለምም ሆነ እንደ አገር በቱሪዝም ኢንዱስትሪው ላይ ከፍተኛ ጉዳት አስከትሏል። እንደዚህ ያሉ ወረርሽኞች ሲከሰቱ ጎብኚዎች ወደ ሀገራችን ለመምጣት የማይደፍሩ ከመሆኑም ባሻገር እኛም እንደ ሀገር እንግዶቹ በሽታ ይዘው ሊመጡ ይችላሉ በሚል መስጋታችን የማይቀር ነው። በዚህም ሆነ በዚያ ቱሪዝሙ በሀገራችን በእነዚህ ሁለት ክስተቶች የተነሳ ታላቅ ስብራት አጋጥሞታል እና ከዚህ ለመውጣት መመካከር እና በጋራ ጠንክሮ መስራት ይኖርብናል። ኢትዮጵያ ያለችበትን ሁኔታ በመጠቆም ፈተናዎችን አሸንፎ ማለፍ የኢትዮጵያ ባህል ነው የሚሉት ዶክተር ሂሩት በዓሉ የተከበረበት ስላለው ሲዳማ ክልል የሚከተለውን ተናግሯል። እንደ ሀገር የዚህ ዓመት የዓለም ቱሪዝም ቀንን እያከበርን የምንገኝበት የሲዳማ ክልል በበርካታ የቱሪዝም ሀብቶች የተሞላ የሰላም ማረጋገጫ ፓስፖርት ለጎብኞች መስጠት የሚችል ዳይቡሹ ብሎ እንግዳ የሚቀበል የቱሪዝም ማዕከል ነው። ከሀዋሳ ሀይቅ ጀምሮ የተፈጥሮ የባህልና የታሪክ ጸጋዎች እጅግ አስደማሚና አስደማሚ የቱሪስትን ቀልብ የሚስቡ ናቸው። እናም ክልሉ እነዚህን ሀብቶች በሚገባ አልምቶ መንቀሳቀስ ከቻለ በሀገራችን ግንባር ቀደም የቱሪስት መዳረሻ ከሚሆኑ አካባቢዎች አንዱ እንደሚሆን ጥርጥር የለኝም። የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳማ በበኩላቸው የአለም የቱሪዝም ቀን በክልሉ በመከበሩ የተሰማቸውን ደስታ በክልሉ ህዝብ ስም ገልጠው በአካባቢው ባህል ዳየ ቡሹ ብለው ሰላምታ በማቅረብ እንግዶቻቸውን መቀበላቸውን ለበዓሉ ታዳሚዎች ገልጠዋል አቶ ደስታ ከቱሪዝም የሚገኘውን ገቢ ለማሳደግ የተረጋጋና ሰላማዊ አካባቢ መፍጠር እንደሚገባም ተናግሯል ከቱሪዝም የሚመጣውን ኢኮኖሚያዊ ጥቅም ለማሳደግ በፌዴራል መንግስት የሚሰራውን የክልሉ መንግስት እንደሚደግፍ ገልጠው ሌሎችም ክልሎች ይህንን ማድረግ እንዳለባቸውም ተናግሯል አንድነታችን በማጠናከር የኢትዮጵያ ጥቅም ከፍ ማድረግ ያለብን ጊዜውም አሁን ነው ብሏል። አቶ ደስታም ህብረታችንን ከፍ በማድረግ በተቀናጀ ክንድ ረዥም ጊዜ ሳይወስድብን በመታገልና በማሸነፍ ሰላማችንን ካረጋገጥን በኋላ የኮቪድ ድባብንም ቢሆን በሚቀመጡ ፕሮቶኮሎች መሰረት ጥንቃቄ እያደረግን ቱሪዝምንና አጠቃላይ ልማታችንን በሚያፋጥነው ሂደት ውስጥ ሊገኝ የሚችለውን እድል አሟጠን መጠቀም ይኖርብናል። የባህልና ቱሪዝም ሚኒስትሯ ዶክተር ሂሩት ካሳው ሁሉም የክልል መንግስታት ለዘርፉ ትኩረት ሰጥተው እንዲሰሩም አሳስቧል። ከቱሪዝም የሚገኝ ሀብት ከግብርና፣ ከኢንዱስትሪና ከማዕድን በተለየ መልኩ በመጠነኛ ኢንቨስትመንት ከፍተኛ ሀብት የሚገኝበት ሰፊ የስራ እድልም የሚፈጠርበት በመሆኑ ይህንን ታሳቢ በማድረግ እንደ ሀገር የተሰጠውን የተለየ ትኩረት የሲዳማ ክልልን ጨምሮ በሁሉም ክልሎቻችን እንዲሰጥ በዚህ አጋጣሚ አደራ ለማለት እፈልጋለሁ። በ2013 ዓ ም በፈተናዎች በተለይም በጸጥታ ችግርና በኮቪድ-19 ወረርሽኝ የተጎዳው የኢትዮጵያ ቱሪዝም ኢንዱስትሪ 356836 የውጭና 25 ሚሊዮን 475 የውስጥ ጎብኚዎችን ብቻ ያስተናገደ ሲሆን የተገኘው ገቢም 551 ሚሊዮን የአሜሪካ ዶላር ብቻ ነው። ይህ አሃዝ ካለፉት ዓመታት ጋር ሲነጻጸር 19 በመቶ ቀንሷል ነው የተባለው። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ ሐዋሳም። ዮናታን እናመሰግናለሁ ለዘገባው። አድማጮች፣ ለምሽቱ ያልነውንም ማጠናቀቃችን ነው። በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በኢትዮ ሰዓት በየቀኑ ከሚሶስት ሰዓት ጀምሮ የምናስተላልፈው ስርጭት እዚህ ላይ አበቃ። ነገ ምሽት ሶስት ሰዓት ላይ እንመለሳለን። ያስተናገድኳችኋለሁ ከበደ አከበደ፣ ከአቀናባሪያችን ብርሃን ኃይሉ ጋር በዚሁ ተሰናበትን። ሰላም ደህና ደሩ።